ጤና ስጥልኝ የተከበራቸው አድማጮቻችን የእሁድ ምሽት ታህሳስ 16 2015 ዓ.ም የጋቢና ቤ መሰናዶው ጀመረ ከአሁን ሰዓት ጀምሮ መሰናዶውን በመምራት ኤደን ገረመው ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ እንቆያለን ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ መልካም ናቸው ያልናቸውን መርጠን ይዘንላችኋል አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ለምሽቱ ቀዳሚ ያደረግነው ነው በቅድስተ ማርያም ዩኒቨርሲቲ ኮሌጅ መምህር ከሆኑት አቶ መቅደላ መኩሪያ ጋር በማህበራዊ ሚዲያ አጠቃቀም ዙሪያ ያደረግነው ነው ቆይታ ነው። ወደ ቆይታው እንሻገር። መቅደላ መኩሪያ እባላለሁ። ቅድስት ማርያም ዩኒቨርሲቲ ማርኬቲንግ አስተምራለሁ። ትርፍ ጊዜ ደግሞ ስልጠናዎችን ነው የማካሄደው በዋናነት ፐርሰናል ዴቨሎፕመንት የሚባሉት ርዕሶች አካባቢ ከቢዝነስ ጋር የተገናኙትን ስልጠናዎች ነው የምሰጠው። በጣም ነው የማመሰግነው። መቅደላ እንግዲህ አተኩረህ የምትሰራው ስለ ሕይወት ክህሎትና እንደ ጠቀስከው ከንግድ ዙሪያ ጋር የተያያዙ ነገሮች ናቸው። እንዲሁም ደግሞ ሚዲያዎች ላይም አጠቃቀም ታስተምራለህ፣ በማህበራዊ ሚዲያዎችህም ላይ ትጽፋለህ። ይህን ነገር ትኩረትህን ማድረግ የመረጥከው ለምንድን ነው? በዚህ ዘመን እየተኖረ ራስን ካሉት ለውጦች ጋር ካሉት ሂደቶች ጋር አርቆ እና ነጥሎ መሄድ አይቻልም። በተለይ በተለይ ደግሞ ማህበራዊ ድረገጽ የህይወታችን አንድ አካል እስከመሆን የደረሰበት ጊዜም ስለሆነ እነኚህን ማህበራዊ ድረገጾች አለመጠቀም ስለማንችል ራቅን ብንል እንኳን ብዙ ነገሮችንም ስለሚያሳቱን እንዴት አድርገን እንጠቀማቸው። ምክንያቱም አብዛኞቹን ማህበራዊ ድረገጾችን ስንጠቀም እንዴት መጠቀም እንዳለብን፣ ምን ነገሮች ማድረግ እንዳለብን ትምህርት የለም። ሁላችንም ተወርውረን ነው እዚህ ውስጥ የገባ ነውና ምን ማድረግ ያለብን፣ እንዴት ለቀና ነገር ልንጠቀማቸው እንችላለን ከሚሉት ሀሳብ ነው አንደኛው። ሁለተኛው በጣም ብዙ ወዳጆቼ ማህበራዊ ድረገጽ መጠቀም አቁም ይሉኛል እና ለምን ብዬ ጠይቃቸዋለሁ። አይ በቃ እዛ ላይ ያሉት የሚጻፉት ነገሮች ጥሩ አይደሉም፣ ማህበረሰቡን ይጎዳሉ። ና በዚህ በዚህ ምክንያት አቆም ግልኛል። እኔ ማቆሙ መፍትሄ ነው ብዬ አላምንም። ጥሩ መጻፍ የሚችለው ሰው ባቆመ ቁጥር መጥፎ የሚጽፈው ሰው እድል እያገኘ ይሄዳል እና እንዴት ማህበራዊ ድረገጾቹ ላይ ቆይተን ጠቀሜታ ያላቸው ነገሮች እየሰጠን መጥፎውን ዜና አቅም ማሳጣት አንችልም ወይ ከሚል ነው እንግዲህ ወደዚህኛው ስልጠና በጣም በብዛት የሄድኩት ኢትዮጵያ ውስጥ ያለው ማህበራዊ ሚዲያ አጠቃቀም ሕጸጾች ናቸው ወይም ችግሮች ናቸው የምትላቸውን ነገሮች እስኪ ቀስልኝ። እንግዲህ በዋናነት እኔ እንደ ትልቅ ክፍተት እንደ ትልቅ ችግር አድርጌ የምወስደው አንደኛ፣ ጽንፈኝነት፣ በአንድ ጥግ ነገሮችን ማሰብ፣ ስንደግፍም ስንቃወምም። ይሄ በተቃውሞ ብቻ ሳይሆን ስንደግፍም ጥግ ይዘን ነው። ምናልባት ከእምነት ጋር የመጣ አካሄድ ሊሆን ይችላል። አስተሳሰባችንን የመረደብን ግን በዋናነት ጥንፍ ይዞ የመጻፍ ዘውግ ይዞ የመጻፍ ትልቅ ችግር፣ የመሀል መንገድ አለመፍጠር፣ ነገሮችን ከግራ ከቀኝ ካለማየት የሚመጡ ነገሮች ያ የመጀመሪያው ነው። ሁለተኛው ማህበራዊ ድረገጽ እኔ ግድግዳ ላይ ነው የጻፍኩት እኔ ገጽ ላይ ነው የጻፍኩት ብሎ ሰው ያምናለን እኔ ላይ ነው የጻፍኩት ብለን የምናስበው ነገር እውነት እኔ ላይ ብቻ ነው ብሎ ካለመጠየቅና ካለማገናዘብ የሚመጣ። ምክንያቱም እኔ ላይ ገጽ ላይ ስጽፈው እኔ ላይ የጻፍኩት ሌሎች ግርግዳ ላይ መሄዱ አይቀርም፣ የእኔ ወዳጆች ጋር የእኔን ገጽ የሚከተሉት ሰዎች ጋር መሄዱ አይቀርም። እና ለእኔ ብቻ አይደለም እየጻፍኩ ያለ። ይሄ ብዙ መጥፎ ነገር የሚያመጣብን እየሄደ ያለ ነገር። ሶስተኛው ደግሞ ሰዎችን እዛ ቦታ ላይ እኛ እነሱ ቦታ ላይ ብንሆን ብሎ አለማገናዘብ ባለማገናዘባችን የሆናት ሰዋዊ ስሜትን እያጣን እንሄዳለን። ሀሳቡን ቀድመን የመናገር ሱስ ውስጥ እንገባለን። ቀድሞ የመናገር ሱስ ግራ ቀኝን ካለማየት ይሄ ሀሳብ ቢወጣ ምን አይነት ተጽዕኖ ሊያመጣ ይችላል፣ ምን አይነት ክፋት ሊፈጥር ይችላል፣ ሰዎችን ምን ያህል ሊጎዳ ይችላል ብሎ ካለማሰብ የሚመነጭ ስለሆነ አብዛኛው ማህበራዊ ድረገጾች ላይ የምናያቸው ነገሮች በእነዚህ ወጀቦች ውስጥ ያለ ነው ብዬ አስባለሁ። እና ይሄ ደግሞ መታረቅ አለበት። ቅድም እንደጠቀስከው ይህን ነገር እንዴት እንደምንጠቀምበት ሳይገለጽልን ነው ዝም ብለን ተወርብረን የገባ ነው ብለሃል። እና የግል አሁን የጠቀስከውም ነገር አለ በግል ይሄ ነገር የግል አመለካከቴ ነው ብሎ ማሰብ ነገርም አለ እና ግን የማህበራዊ ሚዲያ ላይ ያ የግል አመለካከት እንደወረደ ወረደ ሲጻፍ ያለው ተጽዕኖ ወይም ደግሞ የሚያደርሰው ጉዳት ወይም የሚያስከትለው ነገር ምን ይመስላል ይህ ምንም በቃ አሌ የማይባል በጣም ብዙ ተጽዕኖ የሚያመጣ አንዳንድ ጊዜ ማሰብ ያለብን የግል አስተያየት ከሆነ ጮክ ብዬ የምናወረዋሉ ለግሌ ለምን አሊዞው የግል አስተያየት ነው ብዬ ከጻፍኩት ሰው እንዲያነበው ፈልጋለሁ ማለት ነው ሰው እንዲያነበው ፈልጋለሁ ብዬ ደግሞ ካስቀመጥኩት አስበንበታል ወይ? ተጨንቀናል ወይ? የሰዎችን አመለካከት ተረድተናሉ ወይ? የሚለውን ውስጡ ከቶ ማየት ያስፈልጋል። አሁን እንደ ማህበረሰብ መገናኛ ብዙኃን መሆኑን የመረዳትን ችግር ያለ ይመስለኛል። ይሄ ነገር መገናኛ ብዙኃን ነው እንጂ ደብዳቤ ወይ ስልክ አይደለም። ወይም ደግሞ ቴክስት ሜሴጅ አይደለም። ለጥቂት ሰዎች ብቻ የሚሆን እንደ ታሪክም የሚሰነድ ነገር ነው። ከሌ እኮ እንደዚህ ተብሏል ተብሎ የሚጎተት ነገር ነው እና እነዚህን ችግሮች ለመቅረፍ በሀላፊነት መጠቀም ስንል ያሉት ነገሮች ምንድን ናቸው? ወጣቶች ስ በኃላፊነት ለመጠቀም ምንድነው መደረግ ያለበት? አንደኛው እውቀት በጣም ወሳኝ ነገር ነው። ስለምንጠቀማቸው ነገሮች ስላጠቃቀሙ፣ ምን ጉዳት አለው፣ ምን ጠቀሜታ አለው የሚለውን ትምህርት ያስፈልገዋል። ትምህርት ስል በይሄ በመደበኛ የትምህርት ስርዓት ውስጥ መግባት አለበት ከሚለው አንጻር ሳይሆን በተለያዩ መድረኮች፣ በሚዲያም ሊሆን ይችላል። ስለ ማህበራዊ ድረገጽ ጠቀሜታ፣ ጉዳት፣ ተጽዕኖ በደንብ በቂ መረጃ ሰው ሊኖረው ይገባል። ሳናቀው ብዙ ሰው እየታሰረበት ሱስ ውስጥም እየገባበት ስለሆነ አንድ እኔ ከወዳጆቼ ጋር የምሳተፍበት ኢንፎርም አፍሪካ የሚባል መድረክ አለና ማህበራዊ ጉዳዮች ላይ የሚሰራ ለትርፍ ያልተቋቋመ ድርጅት ነው። እዛ ውስጥ አንደኛው ባለፈው ዓመት ስንሰራ የነበረው አሪፍ ነጋሪ የሚል ፕሮጀክት ነበረን። በዚህ ፕሮጀክት በዋናነት ስንሰራ የነበረው በተለይ ማህበራዊ ድረገጽ ላይ አንዳንድ ሀሳቦች ሰዎችን የሚያገኙበት ጊዜ ስለሆነ ድሮ ተጽዕኖ ፈጣሪ የምንላቸው ወይ በፖለቲካው ወይ በስፖርት ወይ በሙዚቃው ወይ በተለያዩት መድረኮች ገነው የወጡት ሰዎች ናቸው። ማህበራዊ ድረገጽ ከመጣ በኋላ ደግሞ ተጽዕኖ ፈጣሪዎች መልኩን ቀይሯል። አንድ ሰው በሚለጥፈው፣ በሚጽፈው፣ በሚሳደበውም ሊሆን ይችላል ተጽዕኖ ፈጣሪ የሚለውን ስያሜ እየያዙ ስለሆነ እዛ ደረጃ ላይ ሰዎች ሲደርሱ እንዴት ነው ነገሮችን ማገናዘብ የሚችለው ከሚለው አንጻር የተወሰኑ መርሃ ግብሮች አካሄደን ነበር። በዋናነት ወደድንም ጠላንም አስራ አምስት ሺህ ሀያ ሺህ አንዳንዶቹ እስከ መቶ ሺህ ሁለት መቶ ሺህ ሰው ተከታይ ያላቸው እና እንድ አይደለም እነኝህ ይህን ያህል ሰው ተከታይ ማፍራት፣ ሰው ደግሞ ይህን ያህል ሰው ተከታይ አለኝ ብሎ ሲያስብ ስለሚያደርገውን ነገርም መጠንቀቅ ያስፈልገዋል። መርሃ ግብሩ በዋናነት አድርጎ የነበረው እንዴት አሪፍ ነጋሪ መሆን ይችላሉ፣ እንዴት መልካም ስራ ሊሰሩ የሚችሉ ሰዎች ልናደረጋቸው እንችላለን? ይሄ ከሀሰተኛ መረጃ ራሳቸውን የሚያርቁ ሰዎች እንዴት ልናደረጋቸው እንችላለን? ለወጣቱ አራያ ሊሆኑ የሚችሉን ሰዎች እንዴት ልናደረጋቸው እንችላለን ከሚለው እሳቤ ነበር ስልጠናውን ስንሰጥ የነበረው እና በጣም በጣም ትልቅ ለውጥ አምጥቷል ብዬ አስባለሁ። የዚህ አይነት ነገሮች ግን በአገር ደረጃ በዓለም ደረጃ በተለያዩት ቦታ ላይ መደረግ አለበት። ማህበራዊ ሚዲያውን ደግሞ በበጎ ውጤታማ በሆነ መልኩ የሚጠቀሙ ወጣቶችም አሉ። እድልም ይዞ መጥቷል። እስኪ ጥቂት ነገሮችን በለኝ፣ ስለነሱ ያለው ያመጣው የሚባለው እድል ምንድን ነው? እኔ ብዙ ጊዜ ምን እላለሁ፣ ማህበራዊ ድረገጹ አይደለም ችግር ያለው ተጠቃሚው፣ የሚጠቀምበት ሰው እና አጠቃቀሙ ላይ ነው እንጂ ማህበራዊ ድረገጹ እድልን፣ ያንን እድል እንዴት ነው እኛ ልንጠቀመው የምንችለው? በጣም ብዙ ሰዎች ክህሎቶቻቸውን ለማሳደግ ተጠቅመውበታል። ክህሎቶቻቸውን ለመሸጥ ተጠቅመውበታል። ያሏቸውን ሀሳቦች ተጽዕኖ ለመፍጠር ቀና ተጽዕኖ ለመፍጠር ተጠቅመውበታል። ስለዚህ ማህበራዊ ድረገጽ ብዙ ቀና ነገሮችን ይዞ ሊመጣ ይችላል። ሀሳቦቻችንን ልናሻሽልበት እንችላለን፣ ልናስተላልፍበት እንችላለን። ማህበራዊ ድረገጽ ሙሉ ለሙሉ መኮነን የለብንም። ስለዚህ መታረቅ ያለባቸው እነሱም ይሆናል። ይሄም ሲሆን ደግሞ ማህበራዊ ድረገጽን የሚመሩትም ተቋማት እንዴት ማህበራዊ ድረገጽ ለበጎ ተግባር ሊውል ይችላል የሚሉ በተለያዩ መንገዶች ሰውን የማንቃት ስራ መስራት ይጠበቅባቸዋል። ፌስቡክ ልንል እንችላለን፣ ቴሌግራም ልንል እንችላለን። የተለያዩት ማህበራዊ መድረኮች እንዴት ነው ሰዎች በጥጠና ነገር ሊጠቀሟቸው የሚችሉ የሚሉትን እንደ ጎን ለጎን በአጫጭር ቪዲዮዎች ሊሆኑ ይችላሉ ማሳየት ይችላል። ብዙ ጊዜ የምንለው ማህበራዊ ድረገጹ አይደለም ችግር ያለው ተጠቃሚው የሚጠቀምበት ሰው እና አጠቃቀሙ ላይ ነው እንጂ ማህበራዊ ድረገጹ እድልን ያንን እድል እንዴት ነው እኛ ልንጠቀመው የምንችለው? በጣም ብዙ ሰዎች ክህሎቶቻቸውን ለማሳደግ ተጠቅመውበታል። ክህሎቶቻቸውን ለመሸጥ ተጠቅመውበታል። ያሏቸውን ሀሳቦች ተቀና ተጽዕኖ ለመፍጠር ተጠቅመውበታል። ስለዚህ ማህበራዊ ድረገጽ ብዙ ቀና ነገሮችን ይዞ ሊመጣ ይችላል። ሀሳቦቻችንን ልናሻርበት እንችላለን፣ እናስተላለፍበት እንችላለን። ማህበራዊ ድረገጽን ሙሉ ለሙሉ መኮንን የለብንም። ስለዚህ መታረቅ ያለባቸው እነሱም ይሆናል። ይሄም ሲሆን ደግሞ ማህበራዊ ድረገጽን የሚመሩትም ተቋማት እንዴት ማህበራዊ ድረገጽ ለበጎ ተግባር ሊውል ይችላል የሚሉ በተለያዩ መንገዶች ሰውን የማንቃት ስራ መስራት ይጠበቅባቸዋል። ፌስቡክ ልንል እንችላለን፣ ቴሌግራም ልንል እንችላለን የተለያዩት ማህበራዊ መድረኮች እንዴት ነው ሰዎች በጥቀና ነገር ሊጠቀሟቸው የሚችሉ የሚሉትን እንደ ጎን ለጎን በአጫጭር ቪዲዮዎች ሊሆኑ ይችላሉ ማሳየት ይችላል። ብዙ ሰዎች ማገዝ ስለሚችሉ ነገሮች ተበላሽ ጥግ ከደረሱ በኋላ እንደ ሲጋራ እና እንደ መጠጥ ላይ ላዩ ላይ መጻፍ ጋር መድረስ የለብንም ብዬ አስባል ተገደው ከሚያደርጉት አሁን አስበው ቢያደርጉት ማህበራዊ ድረገጾቹን የሚመሩትም ተቋማት እንደ ግለሰብም ደግሞ እርስ በርስ ይሄንን የመመካከር እኛ የተጎዳንበት እኔ በግሌ ብዙ በማህበራዊ ድረገጽ ህይወቴ ላይ ተጽዕኖ ስላመጣብኝ ስለጎዳኝ እኔ ጋር የመጣው ነገር ሌሎቹ ጋር መድረስ የለበትም። ስለዚህ ሁላችንም ጋር በቀና ልንጠቀማቸው የምንችላቸው ነገሮች ስላሉ ትምህርት ቤቶች፣ የመስሪያ ቤቶች፣ የመንግስት ተቋማት፣ የግል ተቋማት፣ የሃይማኖት ተቋማት ሁሉ ማህበራዊ ድረገጽን በበጎ መጠቀም ማህበረሰቡ እንዲችል ለማስደረግ የሚያስችሉትን ብዙ ግብዓቶች ሊሰጡ ይችላሉ ብዬ አስባለሁ። ስለ ተጠያቂነት ብትነግረኝ ደስ ይለኛል። ማህበራዊ ሚዲያ ላይ ሰው ብዙ ጊዜ በነጻነት የሚፈልገውን ነገር ከተናገረ በኋላ ተጠያቂ የማይሆንባቸው ሁኔታዎች ብዙ ናቸው እና ተጠያቂነት እንዲኖር ማድረግ የሚቻለው እንዴት ነው? ይሄ በጣም አሳሳቢ እና አንገብጋቢ ጉዳይ ይመስለኛል። ህጉ ላይ የተወሰኑ ነገሮች ለማካተት የተሞከረ ይመስለኛል። በእኛም ሀገር ሁኔታ ስንወስደው ግን ጠንክሮ የተሰራበት ነገር አይደለም። አብዛኞቹ ተጠያቂነት ጋር የተገናኙት ነገሮች ለፖለቲካ ግብዓት የሚውሉትን ብቻ ነው እያሰብን ያለ ነው። ግን ማህበራዊ እሴትን የሚሸረሽሩ የማህበራዊ ሀሳቦችን የሚያጎድፉ ተሳስቦ እና ተከባብሮ መኖርን የሚያጎድፉ በጣም ብዙ ነገሮች እየተደረጉ ስላሉ እነሱን ማሰብ ያስፈልጋል። ጊዜው እየተቀየረ በሄደ ቁጥር የምናስቀምጣቸውም ህጎች፣ የምናስቀምጣቸውም ስርዓቶች አብረው ከጊዜው ጋር ከዘመኑ ጋር ሊሄድ ይገባቸዋል። ስለዚህ ወደድንም ጠላንም፣ ለምሳሌ ፌስቡክ አገር ቢሆን በዓለም ላይ ትልቁን ሕዝብ የያዘ አገር ነው የሚሆኑ። ይሄ ደግሞ ቀላል ነገር አይደለም። መመሪያ ያስፈልጓል፣ መተዳደሪያ ያስፈልጓል። በእነኝህ መድረኮች የሚስተላለፉት ነገሮች ተጽዕኗቸው ከአንድ ግለሰብ በላይ ስለሆነ ማህበረሰብን ስለሚጎዱ፣ አገርን ስለሚጎዱ ተጠያቂነት በጣም መታሰብ ያለበት ነው። ተጠያቂነቱ ግን ከሁለት ወገን ልናየው ይገባል። አንደኛ መድረኩን ከሚያመቻቹት ተቋማት አንጻር ወይም የነ የማህበራዊ ድረገጾች ባለቤቶች አንጻር ሊሆን ይችላል የተወሰኑ ጉዳዮችን አይቶ የመከልከል የመፍቀድ ማሳለፍ ጋር የተገናኙትን ነገሮች መያዝ ሊሆን ይችላል። ሁለተኛው ደግሞ ያንን ርዕስ ያንን ጉዳይ ከጻፈው ካስተላለፈው ቪዲዮም ሊሆን ይችላል፣ ካስተላለፈው ሰው ጋር በተገናኘ ሊሆን ይችላል። ስለዚህ ሰዎች ወደ እነዚህ መድረኮች ሲመጡ አንደኛ፣ ብዙ ጊዜ የማናደርገው ነገር አለ። አንድ ነገር ላይ አፕሊኬሽን ሊሆን ይችላል፣ ስልካችን ላይ ስንጭን፣ አንድ መተግበሪያ ስንጭል እንደው ኔክስት ኔክስት እያለን ቀጣይ ቀጣይ እንልና ተስማምቻ አለሁ ብለን ነው ቶሎ ያንን አፕሊኬሽን የምንቀበለው። ምንድን ነው የተስማማሁት? እዛ ላይ ምን ምን ዝርዝር ሀሳቦች አሉ? እነኚህ ነገሮች በጣም ወሳኝ ነገሮች ይመስሉኛል። ተጠያቂነትን እዛ ውስጥ መክፈት እንችላለን። ሰዎች እዛ ጋር ተስማምቻ አለሁ ብለው የሚያልፏቸው ምን ያህል ተጠያቂነት ውስጥ ራሳቸውን እየከተቱን ቢሆንም እንዲያውቁት ማድረግ ያስፈልጋል። ይሄ አንደኛውን ሁለተኛው ማህበራዊ ድረገጽ ሁሌ ስንከፍት ጠዋት ላይ ሊሆን ይችላል። እኛ በከፈትነው ሰዓት ለምሳሌ ፌስቡክ ዋትስ ኦን ዩር ማይንድ ይላል። አእምሮህ ላይ ምን ሀሳብ አለ ከሚለው አንጻ ነው ልክ እንደዛ። ግን ሁሌ የሶስት መስመር ልትሆን ትችላለች። የአምስት ሰከንድ ልትሆን ትችላለች። አጭር በቪዲዮ መልኩ ሊሆን ይችላል፣ ወይም በጽሁፍ መልኩ ሊሆን ይችላል። እዚህ ማህበራዊ ድረገጽ ላይ ስትጠቀም የምታስተላልፋቸው ሀሳቦች፣ የምታጋራቸው ሀሳቦች ሌሎቹን እንደማይገዳ አስበህ ተጠቀም የምትል መልእክት ልትሆን ትችላለች። አንድ ነገር ጽፈን፣ አንድ ቪዲዮ አስተካክለን ማህበራዊ ድረገጽ ውስጥ ከመለጠፋችን በፊት ፖስት የምትለው ጋ ልክ ስንነካት ማረጋገጫ ያስፈልጋል አንድ መስኮት ቢመጣ እና ማህበረሰቡ ላይ መጥፎ ነገር የሚያመጡትን ሀሳቦች በብዙ እንቀንሳቸዋለን ብዬ አስባለሁ። ግን የመጀመሪያው ከሁሉም በላይ የመጀመሪያው ራስን የመግዛት ከራስ ጋር የማሰብ በስሜት ውስጥ ሆነን ያለመጻፍ ሀሳብ ወላፈን ውስጥ በተዋጥንበት ሰዓት ሀሳቦቻችንን ያለማጋራት፣ አንዳንድ ጊዜ ደግሞ እንደው ንዴት ውስጥ ባለንባቸው ሰዓቶች መልእክቶችን ባለማስተላለፍ እራሳችንን ብንቆጥብ ብዙውን ነገር እናርቀዋለን ብዬ አስባለሁ። እሺ መቅደላ ስለነበረን ቆይታ እጅግ አብዘቼ ነው የማመሰግነው። እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬይ መሰናዶን ነው። ሌላው በዚህ ሳምንት ከተሰሙ ድንቅ ዜናዎች መካከል ደግሞ በአማራ ክልል በጎጃም ጮቄ ተራራ አካባቢ የሚገኘው የሙሉ ኤኮሎጅ በዓለም አቀፉ የቱሪዝም ተቋም ምርጥ የቱሪዝም መንደር ሽልማት ማግኘቱን ነው። ከሙሉ ኤኮሎጅ መስራች አብይ አለም ጋር እንዲሁም ደግሞ የሙሉ ኤኮሎጅ የገበሬ ማህበር አባል ከሆኑት አባ ጌታ ነህ ጋሹ ጋር ቆይታ አድርጌ ከዚህ ቀደም ያሰናዳውት ዘገባ እንደሚከተለው ይቀርባል። ሙሉ ኤኮሎጅ በአማራ ከደንበጫ ወረዳ በሰላሳ አምስት ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣዕመ ጊዮርጊስ ሰኘ አካባቢ የዛሬ አራት ዓመት ነው ስራውን የጀመረው። የሙሉ ኤኮሎጅ አላሚና ወጣኝ እንዲሁም መስራች አብይ ዓለም በዚች ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ እንዴት ውጤት ሊኖሩ ይችላል ተብዬ ነበር ይላል። እንደ አጋጣሚ ይህን ፕሮጀክት እኔ ተመርኩበት አካባቢ ስሰራ ምንም ፈረንጅ መጠቅም ነበር የሚታወቅ ቦታ አልነበረም። ስለዚህ ቻሌንጅ የነበረው ምንድን ነው? ፈረንጆች ወይም እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አይደለ፣ እንዴት እንግዳ ሊመጣ የሚችላል ብሎ ብዙ ቻሌንጅ ነበረው። እና ያ ነገር ብዙ አድክሞኝ፣ ማለት ለመናገር ብዙ እናንራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይሄ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ እንዴት ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው። ሙሉ ኤኮሎጂ ተፈጥሮን፣ አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል። የተወለድኩት እንደ ማንኛውም ያሳደር ልጅ ነው የተወለድኩት። ደብረ ማርቆስ ወደ ሰማኒያ ኪሎ ሜትር ይገባል። ምዕራብ ጎጃም ደጋ ዳሞት ወረዳ ነው የተወለድኩት። አመት ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በስምንት አመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከስራ አራት አመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮንተር ሳይንስ መቀላ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ የማሳልፈው ኢትዮጵያን በመጎብኘት ነበርና ከዛ በኋላ ኢንትረስት የሚያየር ሲመጣ ወደ ቱሪዝም ገባሁ። ቱሪዝም አጠር ነው ማለት ነው ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከአስራ አራት አመት በኋላ ነው ወደ ገጠር እድሉን አግኝቼ የተመለስኩትና ስመለስ ድሮ ልጁኝ የማውቀው ተራራ ተሸርሽሮ፣ ጫካው፣ ሜዳው ሁሉ ነገር እንደ ጠበቅኩት አእምሮ ላይ እንደ ልጁኝ ሰወጣ እንደ ጠበቅኩት አላገኘውም፣ እና ያን አካባቢ እንዴት አድርጌ ነው ወደ ነበረበት መልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች ሳገኝ ማወራው ስለ ህልሜ ነው። ቦታዎችን ስጎበኝ እንዴት አድርጌ ነው ያንን ሀሳቢን ወስጄ ከህብረተሰቡ ጋር አጣምሬ እምፈጥር ብዬ አስብና ይጨነቅ ነበረ። ይሄ ጭንቀቱ ግን ምን አልቀረም። ያሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና ዓላማው አካባቢ ጥበቃ የሆነው ሙሉ ኤኮሎጅ ከስልሳ አባወራዎች ጋር በመቀናጀት መመስረቱን ይገልጻል። ኢትዮጵያ ስናስብ ሰማንያ ፐርሰንት ገበሬ ነው ካል የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተን ብዬ ስላመንኩኝ ይህንን ነገር በተግባርና ቆነቀናይ ማሳየት ሳለኩኝ ስለዚህ እኔ አካባቢ ደግሞ ባል ከተፈጥሮ በላይ ህዝብ አለ ባህል አለና፣ እይታውን ደግሞ እንዲረዝም ደግሞ እዚያ አካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍጠር ምሮራ ያተቆርኩ ማለት ነው። ስለዚህ በመጀመሪያ ደረጃ የእኛሎች ትክክለኛ ኢኮሎጂካል ነው። ያ ማለት ምንድን ነው? ሙሉ በሙሉ አለ ሲሚንቶ አለ ቆርቆሮ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። ይህም የተጠቀምንበት ቀለም ራሱ ተፈጥሮ አፍሮች ነው የተጠቀም ነው። ስንት ቤታችን ኮምፖስት ነው። ወደ ስምንት ሺህ ጅሶ ተክለናል። ከዛ ላይ የስንት የተጠቀምንበትን አንድ አመት ካቆይ በኋላ ወደ ማዳበሪያነት ነው የምንጠቀም እና ትልቅ የእውቀት ማዕከል ጀምር ነው ለገበሬውም እና እንግዲህ ያለው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሱ አይኖርም ማለት ነው። በሙሉ ኤኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ሕይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል። እንግዳ መጀመሪያ ይመጣል። መንገዱ ረጅም ስለሆነ እንዲያርስ የምናረገው በሚቀጥለው ቀን ጠዋት ላይ ስለ ፕሮጀክቱ፣ ስለ አካባቢው፣ ስለ ሁሉ ያለን ነገር ገለጻ ያደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ያለውን ጠላውን ያለውን አሪቱን ድግሞ ይመጣል። የማታ የሳዳር ጨዋታ አለ ከገበሬው ጋር ፍቀራ ቀረርተው ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ ይሆናል። እንግዳችን እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጉብኝት ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን ይሆናል እርሻ ካለ እርሻ ያርሻሉ አጨዳ ካለ ያጭዳሉ በራይ ካለ ያበራያሉ ማንኛ ገበሬዎች ስራ መስኬትን ጀምሮ ይሰራሉ ማለት ነው እና በወር አንድ ጊዜ ደግሞ የሚካሄድ ማህበር አለን መቶ ሀያ ሰው ነው የሚጠጣው ሶስት ሶስት ሰው ነው የሚያወጣው አቢ በአካባቢው ካሉ ስልሳ አባወራዎች ጋር ባለፉት አራት አመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል በመጀመሪያ ወፍጮ መንደር ውስጥ ሶስት ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአሳደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸው የሚያጠፉት እና ገንዘባቸውም፣ ጉልበታቸውም ወረፋው መኖ እና አሁን ሁለት የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው በናፍጣ የሚሰራ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡም ዝቅተኛ የሆነ ዝን እስከ ሀያ ኪሎ ሜትር ድረስ መተው የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ ሁለተኛ፣ ወደ ስድስት የውሃ ፓምፕ ጠይቆ አርክቶች አለም አሉ። ሌላው ምንድን ነው የአመቃቀብ ስርዓቱ አሁን ብዙ ጊዜ ድንች አለ፣ ሽሮ ምንድን ነው የሚበላ የነበረው ወይም ሁለት ሶስት ዶሮ ኑሯቸው፣ እንቁላሉን ሽጠው ለውስጥ ነበር የሚያወጡት። አሁን ግን ብዙ ዶሮዎች አርብ ሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ለሎጅም ግባት እንዲሸጡ እያደረግን ነው። የጓሮ አትክልት በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራ ይጠቀመው ነበረ፣ በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ። የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ አምስት ሄክታር የነበረን አስር ሄክታር አድርገው ወደሚ ሊ የንጫካ እንዲሆን አድርገው ከንክቲነት አድርገዋል። የአስተሳሰብ ለውጥ አምጥተዋል። በጣም በፍቅር እንግሊዝ ባላሎ ሲግባባሉ አርሶ አደር የተነጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጂ ከገበሬው ጋር በመሆን ስላስመዘገባቸውና ስለሰሯቸው ስራዎች እንዲህ ይገልጻሉ። አሁን ጭራሽ የጎመን አትክልትና የውሃ ፓምፑ በጣም ጠቅመናል። ወፍት ወፍቶች ጠቅመውናል። ሶራኖች የውሃ ፓምፖች ጠግበውናል። የጠጉር ማሽን ምን በአይነት ያላየነውን አይተን በጣም በደስታ ነው ያለ ትምህርት ቤቱ በደንብ ተሰርቷል። በሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አቅዶ ተዷል። እንግዲህ ዳይሎች የቋንቋ ትምህርት ይማራሉ። መሀል ህጻናት ብለው ይማራሉ። ያው ጀርመን ደግሞ መምህር ምድብ ይመድብልናል ብለን እናስባለን። የድሮ ቀርቶ መችም ድሮ ጫካ ነበረ በጣም መንምኖ ጠፍቶ ነበረ። አሁን ግን እንደገና እንደገና እንደገና አሮራ ሆኖ ዱሩ ስታወት ማዛው የማዛው ሽታ ይበቃል እንኳን ሌላ ነገር። ሙሉ ኤኮሎጅ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን גרמו קושינגטון די סי

ansatu hinna gna hakim nay bay ha garu taftu badani tonji badam sirya gabtu badam sirya gabtu falas fauntu wa wa ga makareza tabu yibulu yilandani tamari Ray. Oh,

አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። ጋቢና ቤ የእሁድ ምሽት ታኅሳስ 16 2015 ዓም መሰናዶ እዚህ ላይ ተጠናቋል። በነጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዶችን ጠብቃችኋለን። የደንገረሙ መርሃ ግብሩን በመምራት ኤልያስ አስማረ ማድረቅ ንብሩ አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ደሩ ጋኑን ይሸከማል እስከነ

do no, no, do